በቅድሚያ አርዕስተ ዜናው። ጀርመን የስደተኞችን ቀውስ ተከትሎ ጊዜያዊ የድንበር ቁጥጥር ልትጀምር እንደሆነ ቢልድ የተሰኘው ጋዜጣ ዘገበ። የግሪክ የባህር ኃይል 28 የስደተኛ አስክሬን ዛሬ ከባህር መሰብሰቡን አስታወቀ። የእስራኤል ፖሊስና የፍልስጤም ወጣቶች በኢየሩሳሌም ከተማ በሚገኘው የአልአቅሳ መስጊድ ዛሬ ጠዋት ተጋጩ። ሰሜን ካሊፎርኒያ ውስጥ በሺ የሚቆጠሩ ሰዎች ከተነሳው ከፍተኛ ሰደድ እሳት በመሸሽ ላይ ይገኛሉ። ዜናው በዝርዝር። ሁለት የቦምብ አጥፍቶ ጠፊዎች ዛሬ ሰሜን ካሜሩን ውስጥ ባደረሱት ጥቃት ሰባት ሰዎች መገደላቸውን አንድ የፖሊስ ባለስልጣን ለፈረንሳይ ዜና አገልግሎት ገለጹ። አደጋው የደረሰው በናይጄሪያ ድንበር አቅራቢያ ሲሆን ቦታውም በተደጋጋሚ በቦኮ ሀራም አማጺያን ኢላማ ሆኑ የቆየ ነው። ባለስልጣናት ቀደም ብለው እንዳስታወቁት ከሆነ በጥቃቱ ዘጠኝ ሰዎች ሲገደሉ ሃያ የሚሆኑ ደግሞ ቆስለዋል። በኮልፋታ ከተማ ሰሜናዊ ክፍል ካለፈው ሐምሌ ወር አንስቶ ዘጠኝ የቦምብ አጥፍቶ ጠፊዎች ጥቃት ተመዝግቦበታል። እንዲሁ በአቅራቢያ ከተማ በምትገኘው የኬዋራ ከተማ ከሁለት ሳምንት ገደማ በፊት በደረሰ ጥቃት ቢያንስ ሀያ የሚሆኑ ሰዎች ህይወት ጠፍቷል። ካሜሮን ቦኮ ሀራምን በጋራ ከሚዋጉት አምስት ሀገራት አንዷ ናት። ለዛሬው ጥቃት እስካሁን ኃላፊነት የወሰደ ቡድን የለም። የግሪክ የባህር ኃይል 28 የስደተኛ አስክሬን ዛሬ ከባህር መሰብሰቡን አስታወቀ። ስደተኞቹ ህይወታቸው የጠፋው የፋርማኮኒሲ ደሴት የባህር ዳርቻ አቅራቢያ ሲሆን ከሟቾች መካከል የአንድ ህጻንም አስክሬን እንደሚገኝ ታውቋል። የባህር ኃይሉ ጀልባው ላይ ተሳፍረው የነበሩ 68 ሰዎችን ማትረፍ ሲችል 29ኙ ራሳቸው ዋኝተው የደሴቲቱ ጫፍ መድረሳቸውን ገልጿል። እንደ ዓለም አቀፉ የተገን ጥያቄዎች ድርጅት ከሆነ ካለፈው ጥር ወር አንስቶ ከ430 ሺ በላይ ስደተኞች የሜዲትራኒያንን ባህር አቋርጠው አውሮፓ ሲገቡ 2748 ሰዎች ደግሞ ህይወታቸው አልፏል ወይም የደረሱበት አይታወቅም። ጀርመን የስደተኞችን ቀውስ ተከትሎ ጊዜያዊ የድንበር ቁጥጥር ልትጀመር እንደሆነ ቢልድ የተሰኘው ጋዜጣ ዘገበ። እንደ ዘገባው ከሆነ ቁጥጥሩ የሚመለከተው የጀርመንና የኦስትሪያ ድንበርን ይሆናል። ጀርመን ድንበሯን ለስደተኞች ክፍት ካደረገች አንስቶ በብዙ ሺህ የሚቆጠሩ ስደተኞች በኦስትሪያ በኩል አድርገው ጀርመን ገብተዋል። ትናንት ቅዳሜ እስከ እኩለ ሌሊት ብቻ 12200 ስደተኞች ጀርመን ገብተዋል። በሌላ ዜና በወቅታዊው የስደተኛ ቀውስ ሳቢያ ከኦስትሪያ የሚደረጉ የባቡር ጉዞዎች በሙሉ ወደ ጀርመን መግባት ማቆማቸውን የኦስትሪያ የባቡር ድርጅት ቃል አቀባይ ዛሬ ማምሻውን አስታወቁ። በሺ የሚቆጠሩ ስደተኞች በሃንጋሪ በኩል አድርገው ወደ ምዕራብ አውሮፓ ማቅናታቸው ተጠናክሮ ቀጥሏል። ፖሊስ ቅዳሜ ለት ብቻ 4330 ስደተኞችን መዝግቧል። ፖሊስ ይህን ያህል ከፍተኛ ቁጥር ያለው ስደተኛ ሲመዘግብ ይህ የመጀመሪያው እንደሆነ አስታውቋል። ዛሬ ጠዋት ደግሞ ሌሎች ከ1600 በላይ ስደተኞችን ፖሊስ መዝግቧል። እስከ ዛሬ መሳሳት ድረስ ከቡዳፔስት ከሺ በላይ ስደተኞች በባቡር ወደ ኦስትሪያ መጓዛቸውም ተመልክቷል። ፖሊስ ስደተኞቹ እንደ ሰሞኑ ሁሉ ወደ ምዕራብ አውሮጳ እንዲጓዙ መንገዱን ክፍት ቢያደርግም ከመጪው ማክሰኞ አንስቶ ሃንጋሪ ውስጥ በሕገ ወጥ መንገድ ድንበር ማቋረጥ በሕግ ያስቀጣል። ሕገ ወጥ ተጓዦች እስከ ሶስት ዓመት የስር ቅጣት ያሰጋቸዋል። አድማጮች በመከታተል ላይ ያላችሁት ከዶጄፌለ የሚተላለፈውን የዓለም ዜና ነው። የእስራኤል ፖሊስና የፍልስጤም ወጣቶች በኢየሩሳሌም ከተማ በሚገኘው የአልአክሳ መስጊድ ዛሬ ጠዋት ተጋጩ። ፖሊስ እሁድ ማለዳ ወደ ጸሎት ቦታው ሰርጎ ሲገባ ጭንበል ያጠለቁ ወጣቶች ድንጋይና ርችቶች እንደወረወሩበት ተመልክቷል። ፖሊስም አስለቃሽ ጭስ ተጠቅሟል። ፖሊስ ወደ መስጊዱ የገባው በአካባቢው የሚካሄደውን የጸሎት ስነ ስርዓትና ጉብኝት ወጣቶቹ ለማስተጓጎል አቅደዋል የሚል መረጃ ከደረሰው በኋላ መሆኑን አስታውቋል። መስጊዱ ለአራት ሰዓታት ከተዘጋ በኋላ ለጎብኚዎች በድጋሚ ክፍት ሆኗል። የአልአክሳ መስጊድ የሚገኝበት ስፍራ ለሙስሊሞችም ቢሆን ለአይሁዳውያን ክብደት የሚሰጠው የአምልኮ ስፍራ ነው። እስራኤል ምስራቅ ኢየሩሳሌምን ከተቆጣጠረች ጀምሮ በአካባቢው ተደጋጋሚ ግጭቶች ተከስተዋል። የአሁኑ ግጭት የተከሰተው እስራኤላውያን አዲስ ዓመት ሊያከብሩ በዝግጅት ላይ በሚገኙበት ወቅት ነው። የቱርክ ሰራተኞች ፓርቲ ፒኬኬ አማጽያን ባደረሱት ሁለት ፍንዳታዎች ደቡብ ምስራቅ ቱርክ ውስጥ ሶስት ፖሊሶች ተገደሉ። ሁለቱ ፖሊሶች የተገደሉት ሲርናክ አቅራቢያ መኪና ላይ የተጠመደ ቦምብ ፈንድቶ ነው። ሌላኛው ፖሊስ ደግሞ ህይወቱ ያለፈው ዲያር ባኪር አውራጃ በደረሰ የሮኬት ጥቃት መሆኑ ተገልጿል። ፖሊስ ለእነዚህ ፍንዳታዎች ተጠያቂ ናቸው ያላቸውን ሁለት ሰዎች መግደሉ ታውቋል። ካለፈው ሐምሌ ወር አንስቶ በኩርድ ሰራተኞች ፓርቲና በቱርክ የጸጥታ አስከባሪዎች መካከል ተደጋጋሚ ግጭቶች እየተከሰቱ ነው። ሰሜን ካሊፎርኒያ ውስጥ በሺ የሚቆጠሩ ሰዎች ከተነሳው ከፍተኛ ሰደድ እሳት በመሸሽ ላይ ይገኛሉ። ብርቱ ንፋስ ያጠናከረው ሰደድ እሳት የዩናይትድ ስቴትስ ግዛቷን 260 ስኩዌር ኪሎ ሜትር በላይ መሬትና በርካታ የመኖሪያ ቤቶች ማጋየቱን የእሳት አደጋ ቃል አቀባይ ዳንኤል ቤርንላንድ ለእሁድ አጥቢያ ገልጸዋል። ከሳክራማንቶ በስተ ምስራቅ በሚገኙ ሁለት አካባቢዎች ብቻ ከ አራት ሺህ በላይ የእሳት አደጋ ሰራተኞች ቃጠሎውን እየተዋጉ ሲሆን፣ አራት ሰራተኞችም በስራ ላይ ሳሉ ከፍተኛ ቃጠሎ ደርሶባቸዋል። ከአራት ዓመታት በኋላ የዩናይትድ ስቴትስ ምዕራቡ ክፍል በዚህ የበጋ ወር ለከፍተኛ የሰደድ እሳት ቃጠሎ መጋለጡም ተመልክቷል። ቀይ መስቀል ከቤታቸው ለተፈናቀሉ ጊዜያዊ መጠለያ አዘጋጅቷል። ይህ ዶይቼ ቬለ ነው። አድማጮች አርዕስተ ዜናው በድጋሚ ነው። ጀርመን የስደተኞችን ቀውስ ተከትሎ ጊዜያዊ የድንበር ቁጥጥር ልትጀምር እንደሆነ ቢልድ የተሰኘው ጋዜጣ ዘገበ። የግሪክ የባህር ኃይል 28 የስደተኛ አስክሬን ዛሬ ከባህር መሰብሰቡን አስታወቀ። የእስራኤል ፖሊስና የፍልስጤም ወጣቶች በኢየሩሳሌም ከተማ በሚገኘው የአልአክሳ መስጊድ ዛሬ ጠዋት ተጋጩ። ሰሜን ካሊፎርኒያ ውስጥ በሺ የሚቆጠሩ ሰዎች ከተነሳው ከፍተኛ ሰደድ እሳት በመሸሽ ላይ ይገኛሉ። ዜናው አበቃ። በእኔ በኩል መልካም ምሽት